የዲደብሊው ዜና። በመጀመሪያም ርዕሶቹን እንሆም። ታንዛኒያ ውስጥ ባለፈው መስከረም ማብቂያ የተደረገውን አወዛጋቢ ምርጫ በሚቃወሙ የሀገሪቱ ዜጎች ላይ የተፈጸመውን ግድያ እንደሚጣራ የሀገሪቱ ፕሬዚደንት አስታወቁ። ፕሬዝደንት ሳሚያ ሱሉሁ ሐሰን ዛሬ እንዳሉት የምርጫውን ሂደት በመቃወማቸው ለታሰሩ ሰዎችም መንግስታቸው ምህረት ያደርጋል። የምርጫውን ሂደት የተቃወሙ በመቶ የሚቆጠሩ ወጣቶች መገደላቸው ተዘግቧል። አፍሪቃ ውስጥ በተገባደደው የግሪጎሪያኑ 2025 ዓመት የተሰራጨው የኮሌራ በሽታ 7000 ሰዎች ገደለ፣ ከ300000 በላይ ለከፈ። የአፍሪቃ የበሽታ መቆጣጠሪያና መከላከያ ድርጅት እንዳለው በግሪጎሪያኑ 2025 በኮሌራ በሽታ የታመመና የሞተው ሰው ቁጥር ከ25 ዓመታት ወዲህ ከፍተኛው ነው። የሩሲያና የዩክሬን ጦር ኃይላት ዛሬ አንዱ የሌላውን ግዛት በሰው አልባ አውሮፕላንና በሚሳይል ሲደበድቡ አነጉ። የሩሲያ ጦር ዩክሬን ርዕሰ ከተማ ኪየቭ ላይ በሰነዘረው ጥቃት በትንሹ ስድስት ሰዎች መግደሉ ተዘግቧል። የዩክሬን ጦር አንድ የሩሲያ የኒውክሌር ኃይል ማመንጫን ለመምታት የከፈተው ጥቃት ግን ከሽፎበታል። ዜናው በዝርዝርም ታንዛኒያ ውስጥ በቅርቡ በተደረገው አወዛጋቢ ምርጫ ባስከተለው ተቃውሞና ግጭት የተገደሉት ሰዎች አሟሟት እንደሚጣራ የሀገሪቱ ፕሬዚደንት አስታወቁ። ታንዛኒያ ውስጥ ባለፈው መስከረም 26 የተደረገው ምርጫ የጠንካራ ተቃዋሚ ፓርቲ እጩዎችን በማግለሉ የሀገሪቱን ህዝብ በተለይ የወጣቱን ቁጣና ዐመፅ አስከትሎ ነበር። ጸጥታ አስከባሪዎች ተቃውሞውን ለመደፍለቅ በወሰዱት የኃይል እርምጃ በመቶ የሚቆጠሩ ሰዎች መግደልና በርካቶችን ማሰራቸው ተዘግቧል። በምርጫው በ98 ከመቶ ድምፅ አሸነፉ የተባሉት ፕሬዚደንት ሳሚያ ሱሉሁ ሐሰን ዛሬ የሀገሪቱ ፖሊስ የሞቱትን ሰዎች ማንነት ብዛትና የተገደሉበትን ምክንያት እንዲያጣራ አዘዋል። በአመፅና ተቃውሞ ተካፍለዋል ተብለው ለታሰሩ ሰዎችም ምሕረት እንደሚያደርጉ ፕሬዚዳንቷ ቃል ገብተዋል። የታንዛኒያ ምርጫ ሂደትና የጸጥታ አስከባሪዎችን እርምጃ የተለያዩ የመብት ተሟጋች ድርጅቶች ተቃውመውታል፤ ያወገዙትም አሉ። የተባበሩት መንግሥታት ድርጅት ባለሙያዎች የምዕራብ ሱዳን ትልቅ ከተማ ኤልፋ ሻር ውስጥ የተፈጸመና የሚፈጸመውን ግፍ እንዲያጣሩ የድርጅቱ የሰብአዊ መብቶች ምክር ቤት ወሰነ። የመብት ተሟጋቾች እንደሚሉት የሱዳን ፈጥኖ ደራሽ ጦር አርኤስኤፍ በእንግሊዝኛ ምህፃሩ ኤልፋሸርን ባለፈው ጥቅምት ከተቆጣጠረ ወዲህ ታጣቂዎቹ በርካታ ሰላማዊ ሰዎችን ገለዋል፣ ደብድበዋል፣ አሰቃይተዋል፣ ሴቶችን ደፍረዋል። ዛሬ ጄኔቭ ስዊትዘርላንድ ውስጥ ለአስቸኳይ ጉባኤ የተሰበሰቡት የተባበሩት መንግሥታት የሰብአዊ መብቶች ምክር ቤት አባላት እንዳሉት በሰላማዊ ሰዎች ላይ ግድያና ግፍ የዋሉ ኃይላት ለፍርድ መቅረብ አለባቸው። ጉባኤተኞች ባወጡት መግለጫ የሱዳን ፈጥኖ ደራሽ ጦርን አውግዘዋል። ኦንታሪዮ ካናዳ ውስጥ በተያዘው የቡድን ሰባት አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ የሚሳተፉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው እንዳሉት ለሱዳኑ ፈጥኖ ደራሽ ጦር ወይም አርኤስኤፍ የጦር መሳሪያ እንዳይደርስ መታገድ አለበት። እንደሚመስለኝ የፈጥኖ ደራሹ ኃይላት ተጨማሪ ግዛቶችን ለመያዝ እየተዘጋጁ በመሆኑ የጦር መሳሪያና ሌላ ድጋፍ እንዳያገኙ የሆነ እርምጃ መወሰድ አለበት። የሰብአዊ እርዳታ ሰራተኞች የሚናገሩት ችግሩን በግልጽ ያሳያል። ከአንዳንድ አካባቢዎች ባመለጡ ሰዎች ላይ የሚታየው የረሃብና የስቃይ መጠን ሰው ሊሸከመው ከሚችለው በላይ ነው። ሶስተኛ ዓመቱን በያዘው በሱዳን ጦርነት እስከ 200000 የሚገመት ሕዝብ ማለቁ ይነገራል። ጦርነቱ ከ14 ሚሊዮን በላይ ሕዝብ አፈናቅሏል፣ ወይም አሰድዷልም። ኤልፋሸር ውስጥ ተፈጸመ የተባለው ግፍ ደግሞ ከሁሉም የከፋ ነው። አፍሪቃ ውስጥ በተገባደደው የግሪጎሪያኑ 2025 ዓመት በርካታ ሰው በኮሌራ በሽታ መሞቱ ወይም መታመሙን የሀገሪቱ የበሽታ መከላከያና መቆጣጠሪያ መስሪያ ቤት አስታወቀ። የአፍሪቃ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ በምህፃሩ ትናንት እንዳስታወቀው አፍሪቃ ውስጥ በ2025 የታየው የኮሌራ በሽታ ስርጭት ከ25 ዓመታት ወዲህ ሲበዛም ከፍተኛው ነው። ማዕከሉ እንደሚለው በተገባደደው የግሪጎሪያኑ 2025 አፍሪካ ውስጥ 300 ሺ ያክል ሰዎች በኮሌራ በሽታ ታመዋል፣ 7 ሺ ሞተዋል። ማዕከሉ እንደሚለው ዘንድሮ በኮሌራ የታመመና የሞተው ሰው ቁጥር ከአምናው በ30 በመቶ ጨምሯል። በማዕከሉ መግለጫ መሰረት በሽታው በከፍተኛ ደረጃ ለመዛመቱ ዋነኞቹ ምክንያቶች ግጭቶችና ደካማ የውሃ አያያዝ ስርዓት ናቸው። ባለፉት ሳምንታት አንጎላና ብሩንዲ ውስጥ የኮሌራ በሽታ ስርጭት ጨምሯል። ደቡብ ሱዳን፣ ሶማሊያና ጦርነት በሌለባቸው በኮንጎ ዲሞክራቲክ ሪፐብሊክ አካባቢዎች ግን ስርጭቱ ቀንሷል። ደቡብ ኢትዮጵያም ጂንካ ከተማ ውስጥ ሰሞኑን በተሰራጨው ሄሞሮጂክ ፊበር በተባለ ተላላፊ በሽታ ስምንት ሰዎች መያያዛቸውን የአፍሪቃ የበሽታ መቆጣጠሪያና መከላከያ ማዕከል አስታውቋል። በሽታው ምንጭ ገና እየተጠና ነው ተብሎ ነበረ። በበሽታው ግን ቢያንስ ስድስት ሰዎች መሞታቸውን የጤና ባለሙያዎች አስታውቀዋል። አሁን ከመሸ በኋላ የዓለም ጤና ድርጅት የበላይ ኃላፊ ዶክተር ቴዎድሮስ አድሃኖም እንዳሉት ጂንካ ውስጥ የተከሰተው ተላላፊ በሽታ የማርበርግ ገዳይ ተሐዋሲ መሆኑ ተረጋግጧል። ይህ ዶቼ ቬለ ነው። ደቡብ አፍሪካ ውስጥ በሚደረገው የቡድን ሀያ ዓመታዊ ጉባኤ ላይ የዩናይትድ ስቴትስ ባለሥልጣናት አለመካፈላቸው የተለያዩ ሀገራትና መንግሥታት እየተቿቸው ነው። ቡድን 20 19 ሀብታምና በማደግ ላይ የሚገኙ መንግስታትን የአውሮጳ ህብረትና የአፍሪቃ ህብረትን የሚያስተናብር የምጣኔ ሀብት ስብስብ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን የቡድኑን ጉባኤ ከዘርና ከፖለቲካ ጋር በማያያዝ የደቡብ አፍሪቃ መንግስት ነጮችን ይጨቁናል በሚል ሰበብ ሀገራቸው በጉባኤው እንዳትወከል ወስነዋል። የሩሲያ ፕሬዚደንት ቭላዲሚር ፑቲንም ዓለም አቀፍ ፍርድ ቤት የእስራት ዋራንት ስለቆረጠባቸው በጉባኤው ላይ አይሳተፉም። ይሁንና የፕሬዚደንት ፑቲን ቃል አቀባይ ዲሚትሪ ፔሽኮቭ ዛሬ ዶናልድ ትራምፕን በስም ባይጠቅሱም የቡድን ሀያ አላማን ወደ ፖለቲካ ለመለወጥ የሚደረግ ጫና በማለት የፕሬዝደንት ትራምፕን እርምጃ ተቃውመውታል። የአፍሪቃ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ እንዳሉት ደግሞ አፍሪቃ የራሷን ጉዳይ ራሷ ለመቻል ወስናለች። ዩናይትድ ስቴትስ በዚህ የቡድን ሃያን ጉባኤ ላለመካፈል መወሰኗ አሳዛኝ ነው። ይሁንና አንድ ነገር ላረጋግጥላችሁ፣ አፍሪቃ የራሷን እጣ ፈንታ በራሷ ለመወጣት ወስናለች። ራሳችንን ለመቻል እየጣርን ነው። ለልማት መርሃ ግብሮቻችን የራሳችንን ሀብት ለማንቀሳቀስ እየሰራን ነው፣ እና ሁሉም ትርክት እየተለወጠ ነው። የትራምፕ አስተዳደር ራሱን ከጉባኤው ማግለሉን በተለይ የሰጠውን ምክንያት ደቡብ አፍሪቃ አጥብቃ ነፍቀዋለች። የነገ ሳምንት ቅዳሜ በሚደረገው ጉባኤ ላይ የጀርመንና የሌሎች የአውሮጳ ሀገራት መሪዎች ግን እንደሚካፈሉ አስታውቀዋል። ከቡድን 20 ጉባኤ በኋላ ሰኞ ህዳር 15 ሉዋንዳ፣ አንጎላ ውስጥ የአፍሪቃ ሕብረትና የአውሮጳ ሕብረት የጋራ የመሪዎች ጉባኤ ይደረጋል ተብሎ ታቅዷል። እስራኤል ዛሬ የዐሥራ አምስት የፍልስጤማውያን አስከሬኖችን ወደ ጋዛ ላከች። ኻን ዩኑስ ጋዛ የሚገኘው የናስር ሆስፒታል አስከሬኖቹን መረከቡን አረጋግጧል። እስራኤል የፍልስጤሞቹን አስከሬን ያስረከበችው ሐማስ የአንድ እስራኤላዊ ታጋች አስከሬንን ትናንት በማስረከቡ ነው። በጋዛው የተኩስ አቁም ውል መሠረት ሐማስ ለሚለቀው ለእያንዳንዱ እስራኤላዊ አስከሬን እስራኤል 15 የፍልስጤም አስከሬኖችን ትለቃለች። ተኩስ አቁሙ ከታወጀ ካለፈው መስከረም ማብቂያ ወዲህ ሐማስ በሕይወት ከነበሩ 20 የእስራኤል ታጋቾች በተጨማሪ 25 አስከሬኖችን ለቅቋል። የቀረውም የሦስት እስራኤላውያን አስከሬን ነው ተብሏል። እስራኤል በበኩሏ 330 የፍልስጤም አስከሬኖችን ለቃለች። በሌላ ዜናም የ የእስራኤል ጦር ደቡባዊ ሊባኖስ ግዛት ውስጥ የአጥር ግንብ እየገነባ ነው የሚለውን የተባበሩት መንግሥታት ድርጅት መረጃን አስተባብሏል። ሊባኖስ ውስጥ የሰፈረው የተባበሩት መንግሥታት ድርጅት ሰላም አስከባሪ ሰራዊት የእስራኤል ጦር ሰማያዊ መስመር በሚባለው በሊባኖስ እና በእስራኤል ድንበር አጠገብ ግንብ እያጠረ መሆኑን አስታውቆ ነበረ። የእስራኤል ጦር ግን ግንቡ የዛሬ ሶስት ዓመትም የነበረ ነው ብሏል። የሩሲያና የዩክሬን ጦር ኃይላት አንዳቸው የሌላቸውን ይዞታዎች በሰው አልባ አውሮፕላኖች ወይም ድሮኖችና በሚሳይል ሲደበድቡ አነጉም። የዩክሬን ባለሥልጣናት እንዳስታወቁት የሩሲያ ጦር ዛሬ ማለዳ ዩክሬንን ለመደብደብ 430 ሰው አልባ አውሮፕላኖችን አዝምቷል። በርካታ ሚሳይሎችን ተኩሷልም። በጥቃቱ እርሰ ከተማ ኪየቭ፣ ኦዴሳና ካርኪቭ ከተሞች ከፍተኛ ጉዳት ደርሶባቸዋል። ኪቭ ውስጥ ብቻ ስድስት ሰዎች መገደላቸውንና 34 ሰዎች መቁሰላቸውን የዩክሬን ፕሬዚደንት ቮልዶሚየር ዜሌንስኪ አስታውቀዋል። ሩሲያ ጥቃት ቀደም ብሎ የዩክሬን ጦር አንድ የሩሲያም የኒኩሌር ኃይል ማመንጫን በሰው አልባ አውሮፕላን ለመደብደብ ሞክሮ እንደነበረ የሩሲያ ባለሥልጣናት አስታውቀዋል። ሮሳቶም ተብሎ የሚጠራው የሩሲያም የኒኩሌር ኃይል ማመንጫ ድርጅት የበላይ ኃላፊ አሌክሲ ሊኻቼቭ እንዳሉት የዩክሬን ጦር ኖቮርኔዥ በተባለው አካባቢ የሚገኘውን የኒኩሌር ማዕከል ለመምታት ስምንት ሰው አልባ አውሮፕላኖችን አዝምቶ ነበረ። ስምንቱም በሩሲያ ጦር ተመ ተወድቀዋል። ሁለቱ ሀገራት ከፍተኛ አደጋ የሚያስከትለውን አንዱ የሌላውን የኒኩሌር ተቋማት ለማጥቃት እየሞከረ ነው በማለት በየጊዜው ይወነጃጀላሉ። ይህ ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ታንዛኒያ ውስጥ ባለፈው መስከረም የተደረገውን አወዛጋቢ ምርጫ በሚቃወሙ የሀገሪቱ ዜጎች ላይ የተፈጸመው ግድያ እንደሚጠራ የሀገሪቱ ፕሬዝደንት አስታወቁም። ፕሬዝደንት ሳሚያ ሱሉሁ ሐሰን ዛሬ እንዳሉት የምርጫውን ሂደት በመቃወማቸው ለታሰሩ ሰዎችም መንግሥታቸው ምህረት ያደርጋል። አፍሪቃ ውስጥ በተገባደደው የግሪጎሪያኑ 2025 ዓመት የተሰራጨው የኮሌራ በሽታ 7000 ሰዎች ገደለ። ከ300 ሺህ በላይ ለከፈ። የአፍሪቃ የበሽታ መቆጣጠሪያና መከላከያ ድርጅት እንዳለው በግሪጎሪያኑ 2025 በኮሌራ በሽታ የታመመና የሞተው ሰው ቁጥር ከ25 ዓመት ወዲህ እጅግ ከፍተኛው ነው። የሩሲያና የዩክሬን ጦር ኃይላት ዛሬ አንዱ የሌላውን ግዛት በሰው አልባ አውሮፕላኖችና በሚሳይል ሲደበድቡ አነጎ የዜናው መልእክት የእስካሁኑ ነበር። መልካም የሳምንት መጨረሻ።